የኢትዮጵያ ብሔራዊ ምርጫ ቦርድ ከትግራይ ክልል የቀረበለትን ምርጫ የማካሄድ ጥያቄ በሁለት ምክንያቶች እንደማይቀበለው በዛሬው እለት ባወጣው መግለጫ አስታውቋል። ጽዮን ግርማ ዝርዝሩን ይዛለች። ምርጫ ቦርዱ ዛሬ ማምሻውን በፌስቡክ ገጹ ላይ ባወጣው መግለጫ እንዳስታወቀው የትግራይ ክልል ምክር ቤት በክልሉ ውስጥ ስድስተኛውን ዙር የክልል ምክር ቤት ምርጫ እንዲካሄድ ውሳኔ መስጠትም ሆነ ይህንን ውሳኔ ተቀብሎ ሊያስፈጽም ይገባል የሚልበት ሕጋዊ መሰረት እንደሌለው አስታወቀ። የትግራይ ክልል ምክር ቤት ምርጫን በተመለከተ የሰጠውን ውሳኔ መሰረት በማድረግ የቀረበለትን ጥሪ በመግለጫው ያስታወሰው ቦርዱ የመጪው ስድስተኛው ሀገራዊ ምርጫ ስራ በኮሮና ቫይረስ ወረርሽኝ ምክንያት መስተጓጎሉን፣ ይህም ሁኔታ ታውቆ አስፈላጊና ህጋዊ ውይይቶች በሚመለከታቸው አካላት ተደርጎበት በመጨረሻም ምርጫው ከዘጠኝ ወራት እስከ አንድ ዓመት እንዲራዘም መወሰኑን አስፍሯል። በህገ መንግስቱ ላይ ቦርዱን በተመለከተ የሰፈሩ አንቀጾችንና የቦርዱን ስልጣንና ፊነት የሚወስነው አዋጅ ላይ ምርጫ ማስፈጸምን በተመለከተ የሰፈሩ የተለያዩ አንቀጾችን ጠቅሶ በአዋጅና በህግ ከማንኛውም የመንግስት ተቋም በተለየ ለቦርዶ የተሰጠና ከማንም አካል ጋር በማይጋራው ህጋዊ ስልጣኑ ምርጫን የሚያስፈጽም ብቸኛው ተቋም መሆኑን በመግለጫው አስታውቋል። ውሳኔውንም በሁለት ነጥቦች አስፍሯል። አንደኛው ስድስተኛው አገራዊ ጠቅላላ ምርጫ የሚካሄድበት ጊዜ እንዲራዘም ምክንያት የሆነው የኮቪድ-19 ወረርሽኝ ሁኔታ እንደገና ተገምግሞ ምርጫ ማካሄድ የሚያስችል ሁኔታ መፈጠሩ እስኪረጋገጥ ድረስ የኢትዮጵያ ብሔራዊ ምርጫ ቦርድ በየትኛውም የሀገሪቱ ክልል ምርጫን አያካሂድም ብሏል። በመሆኑም ቦርዱ ከላይ በተዘረዘሩት ምክንያቶች የትግራይ ክልል ምክር ቤት የክልል ምክር ቤት ምርጫን አስመልክቶ የሰጠውን ውሳኔ እንዲያውቅለትም ሆነ ምርጫ እንዲያስፈጽምለት ያቀረበውን ጥያቄ ያልተቀበለው መሆኑን የተጠየቀው የሰው ኃይል የሎጂስቲክስና የቁሳቁስ አቅርቦት የሚሰጥበት ሕጋዊ አግባብ አለመኖሩን ያሳውቃል ሲል ውሳኔውን ደምድሟል። አድማጮች የትግራይ ክልል ምክር ቤት የወሰነውን ውሳኔ ከዚህ ቀደም በስፋት መዘገባችን ይታወሳል። የቦርዱን ውሳኔ በተመለከተም ማብራሪያዎችን በያዘ ሰፊ ዘገባ እንመለስበታለን።